በትላንትና ዕለት ከዛላምበሳ አጠገብ ፋፂ በተባለ አካባቢ ከባድ የጦር መሳሪያዎች ወደ ሌላ ቦታ ለማንቀሳቀስ የተደረገው እንቅስቃሴ ማብራሪያ እንፈልጋለን ባለ በአካባቢው ህብረተሰብ መስተጓጎል ይታወሳል። ሰራዊቱን የሚተካ ሌላ ጦር እስከሚመጣ ከአካባቢው እንደማይንቀሳቀስ የመከላከያ አመራሮች ከአካባቢው ህብረተሰብ ጋር ባደረጉት ውይይት ገልጸዋል ተብለዋል። ሙልጌታ ጽብሃ ዝርዝር አለው። በኢትዮጵያና ኤርትራ መካከል የተካሄደው የድንበር ጦርነት ተከትሎ በዘላንበሳ አካባቢ ብዛት ያለው ጦር ተሰማርቶ መቆየቱ ይታወሳል። በዚህ አካባቢ ያለውን ከባድ የጦር መሳሪያዎች ጭነው ሊንቀሳቀሱ የነበሩ ከሀያ በላይ ከባድ የጭነት መኪኖች ፋጺ በተባለች ከዘላንበሳ በቅርብ ርቀት የምትገኝ ከተማ ላይ የአካባቢው ህዝብ መንገድ ዘግቶ እንዳይወጡ መከልከሉን ትናንት መዘገባችን ይታወሳል። በዛሬው ዕለትም የመከላከያ ሰራዊት ሰሜን እዝ ሀያ አንደኛ ክፍለ ጦር አመራሮች ከአካባቢው ህዝብ ጋር ውይይት አካሂዷል። በውይይቱ ኢትዮጵያና ኤርትራ የደረሱት የሰላም ስምምነት ተከትሎ በተከፈቱት የዛላምበሳና ራማ አገናኝ የድንበር መተላለፊያዎች ላይ የኤርትራ መንግስት ካለፈው ሳምንት ጀምሮ መዝጋቱ ስጋት እንዳደረባቸው ነዋሪዎች ገልጿል። የጉሎመኸዳ ወረዳ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ግርማይ ሐዱሽ ህዝቡ ያነሳው ጥያቄውን ተከትሎ ሰራዊቱን የሚተካ ኃይል እስከሚመጣ በቦታው እንደሚቆይ አመራሮቹን መግለጻቸውን ተናግረዋል። ትንት ቶ ማሄድ እንደሆነና አዲስ አደረጃጀት ስላለ የቅያሬ ስራ የመቀያር ስራ ነው እየተሰራ ያለው እንጂ ሰራዊት ቦታውን ለቆ እንደት ነው ማብራሪያ ቦታውን የሚያካ ሰራዊት እንደሚመጣ ነው ማራሪያ የተሰጠው። ሀይል እስከሚመጣ ድረስ እንጠብቃለን እንጠብቃለን የሚል ውሳኔ ነው። አቶ ግርማይ እንደተናገሩት አዲስ የሚተካ ሰራዊት ዛሬ አመሻሽ ላይ ወደ አካባቢው ይገባል። ለህዝቡ ደህንነትና ዋስትና የሚሰጥ ሰራዊት እንደሚተካ በመድረኩ ተገልጿል ብለዋል። በውይይቱ የተሳተፉ አቶ ጸጋይ አሰፋ የተባሉ የአካባቢው ነዋሪ ተተኪ ሀይል እስከሚመጣ ሰራዊቱ እንደማይነሳ ተግባብተናል። ሆኖም ግን የሚመጣው ኃይል በመሳሪያና በብዛት ከሚነሳው ኃይል ጋር የሚመጣጠን መሆን እንዳለበት ጠቁመናል ብለዋል። ይሄ መረጋገጫ የለንም፣ ምክንያቱም ከላይ መምሪያ ሊቀየር ስለፈለግ ነው እንጂ ይሄ ተመጣጣይ ኃይል ይመጣ ይንጣ በተዛ ነው የሚረጋገጠ። አሁን ችግር ነገር የለንም። ነገር ሳይመጣ ግን የኃይል መንቀሳቀስ የለበት ተባብለን ተሰምተናል። ውይይቱም በሰላማዊ መንገድ መጠናቀቁ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽባሀ መቅለም